የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መጋቢት 10 2016 ዓም መሰናዷችን ጀመረ። በትግራይ ክልል የሚገኙ ተፈናቃዮችን ከክረምቱ በፊት ወደ ቀያቸው ለመመለስ እየሰራ መሆኑን መንግስት አስታወቀ። አሁን የተቋቋመው ኮሚቴ እነዚህን እኛ የምናስባቸውና በስምምነቱ መሰረት የሰፈሩ ጉዳዮችን ለማስፈጸም የሚረዳ ከሆነ እኛ በዛ በኩል ብዙም ችግር የለብንም። ይሄ ስራ ምን ያህል በዘራችነት ችግሩ ይፈታዋል የሚለውን እንግዲህ በሂደት ነው የምናየው። ከአሁኑ እርግጠኛ ሆኖ መናገር አይቻልም። የሰማችኋቸው የቀደሙት የባይቶና ፓርቲ አመራር አባል አቶ ተስፋይ ንጉስ ሲሆኑ የተከተሉት ደግሞ በአዲስ አበባ ዩኒቨርሲቲ የሕግና ሰብአዊ መብት መምህር ዶክተር ሲሳይ መንግስቴ ናቸው። በምሽቱ በዚህ ዙሪያ ዘገባለን ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችና መሰናዳዎችን ይዘናል ወደ እናንተ የምናደርሳችሁ ይሆናል። ሰላም ጤነስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱ መሰናዶ በመምራት አብሬያቸው የሚዘልቀው ኤደን ገረሙ ነኝ። ብርሃን ኃይሉ ደግሞ ስርጭቱን ከስቱዲዮ በመሆን ታከናውንልናለች። ጽዮን ግርማ ዋና አዘጋጇናት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያም ሀሪክ የፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ አሁን ከአለም ዙሪያ ወደ አሰናዳናቸው ዜናዎች እንሻገራለን። ሰላም ጤና ስትልን አድማጮቻችንና ተመልካዮቻችን የምሽቱን ዜናዎች የማቀርብላችሁ አስማማ ነኝ። በእለቱ ከያዝናቸው ዜናዎች መካከል ዋና ዋናዎቹ ፔፋር ለኢትዮጵያ ጸረ ኤች አይ ቪ ኤድስ እንቅስቃሴ 111 ሚሊዮን ዶላር ድጋፍ አድርጋለሁ ማለቱ፣ የሶማሊያ መንግስት አርባ የሚሆኑ ያልሻባብ ታጣቂዎችን ገደልኩ ስለማለቱና የተመድ ሰሜናዊ ጋዛ ሰርጥ የራብ ቸነፈር አፋፍ ላይ ነው ሲል ማስጠንቀቁን የተመለከቱ ናቸው። ወደ ዜናዎቹ አልፋለሁ። ፔፕፋር በሚል የእንግሊዝኛ ምጻረ ስያሜ የሚታወቀው የዩናይትድ ስቴትስ ፕሬዚዳንታዊ የጸረ ኤድስ አስቸኳይ ድጋፍ መርሃ ግብር ኢትዮጵያ እንደ አውሮፓውያን አቆጣጠር በ2030 ኤች አይ ቪን ለመቆጣጠር ለምታደርገው ጥረት መረጃ የሚውል 111 ሚሊዮን ዶላር ድጋፍ መፍቀዱን አስታውቋል። የዩናይትድ ስቴትስ የዓለም አቀፍ የኤድስ ጉዳዮች አስተባባሪ ና የዓለም አቀፍ የጤና ዋስትና እና የጤና ዲፕሎማሲ ጉዳዮች ከፍተኛ ባለስልጣን የሆኑት አምባሳደር ዶክተር ጆን ኢንኬን ጋንሶንግ እርዳታውን መፈቀዱ ይፋ አድርገዋል። አምባሳደር ኢንኬንጋን ሶንግ የፔፋር ድጋፍ ይፋ ያደረጉበት በኢንተርኔት አማካኝነት በተከናወነ ስነ ስርዓት ላይ በኢትዮጵያ ዩናይትድ ስቴትስ አምባሳደር አርቪን ማሲንጋ ና የኢትዮጵያ ጤና ሚኒስትር ዶክተር መቅደስ ዳባ ተገኝተው ንግግር ማድረጋቸውን ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ አመልክቷል። የተፈቀደውን የገንዘብ ድጋፍ ፔፋር ና የኢትዮጵያ ጤና ሚኒስቴር ከኤች አይቪ ጋር የሚኖሩ ሰዎች ፍላጎት ለማሟላት የሚያካሄዱትን መራ ግብር ለማስቀጠል እንደሚረዳት ተጠቁሟል። ግጭት ባለባቸው የአገሪቱ አካባቢዎች የጸረ ኤች አይቪ አገልግሎቶችን ለማጎልበት እንዲሁም ለቫይረሱ የተጋለጡ ሰዎችን ማግኛ መንገዶችን ማጠናከር ላይ ትኩረት ያደረገውን እቅድ ለማከናወን እንደሚጠቅምም ተመላክቷል። ልጆች፣ ታዳጊዎችና የፆታዊ ጥቃት ሰለባዎች የመሳሰሉ ተጋላጭ የህብረተሰብ ክፍሎችን ለመድረስ ቅድሚያ ትኩረት ሰጥቶ እየተሰራ መሆንም ተገልጿል። የሶማሊያ መንግስት በታችኛው ሸበሌ ክፍለ ግዛት ባካሄደው አዲስ ጥቃት አርባ የሚሆኑ የአልሻባብ ታጣቂዎችን ገርነናል ሲል አስታወቀም። የአገሪቱ ማስታወቂያ፣ የባህልና ቱሪዝም ሚኒስቴር ባወጣው መግለጫ የሶማሊያ ብሔራዊ ጦር ሰራዊት ከዓለም አቀፍ አጋሮቹ ጋር በመተባበር ወታደራዊ ዘመቻውን ማካሄዱን አመልክቷል። ለሶማሊያ ኃይሎች ድጋፍ የሚሰጡ ሀገሮች በአየር ጥቃት መሳተፋቸውን መጠቆሙን ጠቁሟል። ከዋና ከተማው ከሞቃዲሾ በስተሰሜን 30 ኪሎ ሜትር ርቀት ላይ በሚገኝ አካባቢ የተካሄደው ጥቃት መቼ እንደተካሄደ መግለጫው ባይጠቅስም ነዋሪዎች ሰኞ ማታ መሆኑን ተናግረዋል። የመንግስቱ መግለጫ እንዳለው እርምጃው የተወሰደው ታጣቂዎቹ በህዝብ ላይ ጥቃት ለማድረስ በአካባቢው የተንቀሳቀሱ መሆናቸውን የሚያመለክት ጥቆማ ከደረሰ በኋላ ነው። የአልሸባብ ዜና ማሰራጫዎችም ጥቃቱን የሚመለከት ዘገባ ወጥተዋል። አንደኛው የቡድኑ ድረገጽ ሰባት ልጆችን ጨምሮ 18 ሲቪሎች ገድለናል ያለ ሲሆን በመንግስቱ ጥቃት የተገደሉ ሰዎች ያሏቸውንም ምስሎች የቡድኑ ሚዲያዎች አውጥተዋል። ቪኦኤ በሁለቱም ወገኖች የቀረቡትን አሃዞች በነፃ ምንጭ ለማረጋገጥ አልቻለም። ቱርክና ዩናይትድ ስቴትስ በአልሻባብ ታጣቂዎች ላይ የአየር ጥቃት የሚያካሂዱ ሲሆን በዚህ በኋለኛው ጥቃት የትኛው ዓለም አቀፍ አጋር እንደሳተፈ የሶማሊያ መንግስት መግለጫ በውል አልጠቀሰም። አልሻባብ ማስረጃ ሳያቀርብ በአግዳድ በተባለው መንደር የቱርክ ሰው አልባ አውሮፕላኖች ጥቃት አድርሰዋል ማለቱን ዘገባው አመልክቷል። አድማጮቻችን ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የኒጀር ወታደራዊ አገዛዝ የአሜሪካ ወታደሮች ሀገሪቱ ሰፍረው በጸረ ሽብርተኛ እንቅስቃሴዎች እንዲሳተፉ የፈቀደውን ስምምነት ሰርዘናል ብሎ ቢያስታውቅም የዩናይትድ ስቴትስ መውጣታችን ነው የሚል ድምዳሜ ላይ እንዳልደረሰች አመልክታለች። ትናንት ሰኞ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣናት በሰጡት ቃል ኒጀር ካሉ አንድ ሺህ የሚሆኑ ወታደራዊ አባላት እስካሁን አንድም አላስወጣንም ብለዋል። ዋይት ሀውስ እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም በበኩላቸው ከኒጀር ባለስልጣናት ጋር ንግግሩ እንደቀጠለ መሆኑን አመልክተዋል። የኒጀር ወታደራዊ አገዛዝ ቃል አቀባይ ባለፈው ቅዳሜ በሰጡት መግለጫ የዩናይትድ ስቴትስ ኃይሎች ከኒጀር የጦር ኃይል ጋር በጸረ ሽብርተኝነት እንቅስቃሴዎች ውስጥ በትብብር እንዲንቀሳቀሱ የፈቀደውን ስምምነት ሰርዘናል ሲሉ አስታውቋል። ቃል አቀባዩ ኮሎኔል አማዱ አብዱራህማኒ ውሳኔው ላይ የተደረሰው ባለፈው ሳምንት በኒያሚ ከኒጀር ባለስልጣናት ጋር የተገናኙት ከፍተኛ የዩናይትድ ስቴትስ ልኡካን ያሳዩት የንቀት አስተያየት ባሉት ምክንያት ጭምር እንደሆነ ተናግረዋል። የዩናይትድ ስቴትስ ባለስልጣናት በበኩላቸው ባለፈው ሳምንት ኒያሚን የጎበኙት የውጭ ጉዳይ ሚኒስትር ረዳት ሚኒስትር ሞልፊና፣ የመከላከያ ሚኒስቴር ረዳት ሚኒስትር ሰለስት ዋላንደር እንዲሁም የዩናይትድ ስቴትስ የጦር ኃይል የአፍሪካ አዛዥ ጄኔራል ማይክል ላንግሊ ያደረጉት ውይይት ግልጽና ቀጥተኛ እንደነበር አስታውቋል። ሉካኑ የዩናይትድ ስቴትስ ያላትን ስጋት የገለጹ ሲሆን የኒጀር ወታደራዊና ሲቪል ባለሥልጣናት ሐሳቦችም አድምጸዋል ብሏል። ኢራን ባለፈው ጥር ወር የኒጀር ጠቅላይ ሚኒስትር አሊ ማህማን ላሚንዚኒን ተቀብላ ያስተናገደች ሲሆን ሀገራቸው መፈንቅለ መንግስቱን ተከትሎ የተጣለባት ዓለም አቀፍ ማዕቀብ እንድትቋቋም ልትረዳ ቃል መግባቷን ዘገባው አያይዞ ጠቅሷል። የጋምቢያ ሕግ አውጪዎች በሴት ልጅ ግርዛት ላይ የሚደረገው ክርክር በኮሚቴ እንዲታይ መሩ። እንደ አውሮፓያን አቆጣጠር በ2015 በጋምቢያ ተጥሎ የነበረውን የሴት ልጅ ግርዛት እገዳ ለመሻር የተደረገው ሙከራ ሕግ አውጪዎች በኮሚቴ ውይይት እንዲደረግበት ትናንት ሰኞ መርተውታል። አብዛኛው የእስልምና እምነት ተከታይ በሆነችው ጋምቢያ የሚገኙ የመብት አቀንቃኞች ረቂቅ ሕጉ ከጸደቀ ልጃገረዶችና ሴቶች ደህንነት በተሻለ ለመጠበቅ ለአመታት የሰራውን ስራ ይቀለብሳል ሲሉ ፍራቻቸውን ገልጸዋል። እገዳው ከተነሳ የልጃገረዶችን የወሲብ ስሜት ለመቆጣጠር ያስችላል፣ በሚል የተሳሳተ አመለካከት በብዛት ከአምስት ዓመት በታች በሆኑ ልጆች ላይ የሚፈጸመው ግርዛት ለበለጠ ጉዳት እንደሚዳርግም አመልክተዋል። ድርጊቱን ለማስቆም የሚንቀሳቀሰው ሴፋንድስ ፎር ገርልስ የተሰኘ ሀገር በቀል ተቋም መስራች የሆኑት ጃሃ ዱኬሬ በቀጣይም ሌሎች የሴቶችን መብቶች የሚጠብቁ ህጎች ሊሰረዙ ይችላሉ የሚል ስጋታቸውን ለአሶሼትድ ፕሬስ ገልጸዋል። ብሔራዊ ኮሚቴ ብሔራዊ ኮሚቴ እንዲከራከርበት የተመራውና የሴት ልጅ ግርዛት ላይ የተጣለው እገዳ እንዲነሳ የሚጠይቀው ረቂቅ ህግ ከሳምንት በኋላ በድጋሜ ለፓርላማ ቀርቦ ድምፅ ይሰጥበታል። ብሊንከን በጋዛ ጦርነት ጉዳይ ለመነጋገር ወደ ሳውዲ አረቢያና ወደ ግብፅ ይጓዛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚህ ሳምንት ሳውዲ አረቢያና ግብፅ እንደሚጎብኙ አስታውቀዋል። የጉብኝታቸው ትኩረት በጋዛው ጦርነት የተኩስ አቁም ስምምነት እንዲደረግና በፍልስጤማውያን ታጣቂዎች የተያዙ ታጋጆች እንዲለቀቁ ግፊት ማድረግ እንዲሁም ድህረ ጦርነት እቅዶች ዙሪያ መነጋገር እንደሚሆን አመልክተዋል። የውጭ ጉዳይ ሚኒስትሩ ዛሬ በፊሊፒንስ ጉብኝታቸው ላይ በሰጡት ቃል በጋዛ ጸጥታ፣ ሰባዊ ረዴትና መልሶ ግንባታ ዙሪያ መደረግ ያለበትን በሚመለከት እቅድ ማዘጋጀት ያስፈልጋል ብለዋል። የዩናይትድ ስቴትስ እቅድ ማውጣት እንደሚያስፈልግ እስራኤል አሳስ ዩናይትድ ስቴትስ እቅድ ማውጣት እንደሚያስፈልግ እስራኤል አሳስባት አሳስባለች ያሉት ሚኒስትሩ ግጭቱ በተቻለ ፍጥነት ይቆማል ብለን አሁንም ተስፋ እናደርጋለን ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ከአንድ ወር ከሚበልጥ ጊዜ በኋላ ትናንት ሰኞ ለመጀመሪያ ጊዜ በስልክ አነጋግሯቸዋል። ፕሬዚዳንት ባይደን እስራኤል ጋዛ ላይ በሐማስ ላይ የምታካሄደው ጦርነት አያያዟን፣ እንዲሁም ራፋ ከተማ ላይ የየብስ ጥቃት ለመፍከት ማቀዷ እንዳሳሰባቸው ለጠቅላይ ሚኒስትሩ አሳውቋቸዋል። ፕሬዚዳንት ባይደን በጠየቁት መሰረትም ኔታንያሁ የመንግስታቸውን ባለስልጣናት በቀጣዮቹ ቀናት ወደ ዋሽንግተን ለመላክ መስማማታቸውን የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰልቫን አስታውቋል። የጋዛ ሰርጥ ሰሜኑ አካባቢ እስከ መጪው ግንቦት ወር ባለው ጊዜ በረሃብ ቸነፈር መመታቱ አይቀሬ መሆኑን ትናንት ሰኞ የወጣው የምግብ ዋስትና ሪፖርት አስጠነቀቀ። የተቀረው የጋዛ ሰርጥ አካባቢ ነዋሪ ሕዝብ ረሃብ ቀውስ ውስጥ መሆኑን በተባበሩት መንግስታት ድርጅት የሚደገፈው የምግብ ዋስትና ሪፖርት አመልክቷል። ከጋዛ ነዋሪዎች ከግማሽ የሚበልጡት ማለትም 1.1 ሚሊዮን ሰዎች ያላቸው ምግብ በሙሉ አልቆባቸው አስከፊ ረሃብ አፋፍ ላይ መሆናቸውን ሪፖርቱ ማስታወቁን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ትናንት ለጋዜጠኞች ተናግረዋል። ወደ ጋዛ በተከታታይ በርከት ያለ የምግብ እርዳታ ማስገባት እንዲቻል የሰብአዊ ረዴት ተኩስ ማቋም እንዲደረግ የተመድ ዋና ጸሐፊና በርካታ የእርዳታ ድርጅቶች በድጋሚ ተማጽኖ አቅርበዋል። ለአስከፊ ረሃብ የተጋለጡ ሰዎች ቁጥር የተቀናጀ የምግብ ዋስትና ደረጃ መዳቢ በተባለው ተቋም ሪፖርት ከአሁን ቀደም ከየትኛውም የዓለም አካባቢ ከተጠናቀሩ ተዋዞች ሁሉ የበለጠ መሆኑን ዋና ጸሐፊ ጉቴሬስ ተናግረዋል። የረሃብ ቸነፈሩ በሚቀጥሉት ሳምንታት ውስጥ በማናቸውም ጊዜ ሊከሰት እንደሚችልም ሪፖርቱ አስታውቋል። በመጨረሻም ዩናይትድ ስቴትስ የመን ውስጥ አዲስ ጥቃት አደረሰች። ዩናይትድ ስቴትስ የጦር ኃይል ትናንት ሰኞ የመን ውስጥ ባደረሰው ጥቃት ሰባት ሚሳይሎችና ሶስት ሰው አልባ አውሮፕላኖች መደምሰሱን አስታውቋል። ጥቃቱን ያደረሰው በንግድ መርከቦችና በዩናይትድ ስቴትስ የባህር ኃይል ላይ ስጋት የደቀኑ ሁቲ አማጽያን በሚቆጣጠሩት የየመን አካባቢ መሆኑን አመልክቷል። ኢራን የሚደግፋቸው ሁቲ ታጣቂዎች ካለፈው ህዳር ጀምሮ በቀይ ባህር አካባቢ በሚተላለፉ መርከቦች ላይ ጥቃት ያደርሳሉ። ምክንያታቸውም እስራኤል ጋዛ ውስጥ ከሐማስ ጋር በምታካሄደው ጦርነት ከፍልስጤማውያን ጎን መቆማቸውን ለማሳየት ነው ብለዋል። የዩናይትድ ስቴትስ ጦር ኃይል ማዕከላዊ ዕዝ በኤክስ ገጹ ላይ ባወጣው መግለጫ ኃይሎቻችን በሁቲዎች ቁጥጥር ስር ባለው አካባቢ በወሰዱት ራሲ መከላከል እርምጃ ጸረ መርከብ ሚሳይሎችና ድሮኖችን እንዲሁም ሶስት የጦር መሳሪያ ማከማቻዎችን ደምስሰዋል ሲል አመልክቷል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። ዜናውን ያደረሰን አስማማ አየነው ነበር። እናመሰግናለን። ዝግጅታችን ይቀጥላል። ዋና አዘጋጇ ጽዮን ግርማ፣ እንዲሁም ደግሞ የስቱዲዮ አቀናባሪያችን ብርሃን ኃይሉ፣ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያ፣ ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች ጋር በመሆን ምሽቱን አብሬያችሁ የምዘልቀው ኤደን ገረመው ነኝ። አብራችሁን ታመሹ ዘንድ በአክብሮት እየጋበስኩ አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። በትግራይ ክልል የሚገኙ ተፈናቃዮችን ከክረምቱ በፊት ወደ ቀያቸው ለመመለስ እየሰራ መሆኑን መንግስት አስታወቀ። በአማራና በትግራይ ክልሎች ላሉ የይገባኛል ጥያቄዎች ዘላቂ እልባት ለመስጠት የተቋቋመው ኮሚቴ በተፈናቃዮች ላይ ቅድሚያ ሰጥተው እንደሚሰራ ጠቅላይ ሚኒስትሩ አስታውቀዋል። ችግሩን ለመፍታት ብሔራዊ ኮሚቴ ተቋቁሞ በመስራት ላይ መሆኑ አበረታች እንደሆነ ለአሜሪካ ድምጽ አስተያየታቸውን የሰጡ ፖለቲከኞችና ምሁራን ተናግረዋል። ይሁንና በአማራና በትግራይ ክልሎች ያለው ወቅታዊ ጉዳይ ለታቀደው ተግባር ፈተና እንደሚሆን የባይቶና ፓርቲ አመራር አባል አቶ ተስፋይ ንጉስ ገልጸዋል። በአዲስ አበባ ዩኒቨርሲቲ የሕግና ሰብአዊ መብት መምህር የሆኑት ዶክተር ሲሳይ መንግስቴ በበኩላቸው ሁለቱ ክልሎች አሁን ባሉበት ሁኔታ ኮሚቴው ስራውን ማስቀጠል እንደሚችልም እምነታቸውን አስታውቀዋል። ኬኔዲያ ባተ ዝርዝር ዘገባለሁ በአማራና ትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸውን አካባቢዎች በሕገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት ባለፈው ሳምንት መጨረሻ አስታውቋል። ብሔራዊ ኮሚቴው እስካሁን የተፈጸሙና ሊፈጸሙ ሲገባቸው የዘገዩ ጉዳዮችን ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴንና የሁለቱ ክልሎች ርዕሰ መስተዳድሮች በተገኙበት መገምገሙን በመንግስት ስር ያሉ ብዙሀን መገናኛዎች ዘግበዋል። የማንነትና የይገባኛል ጥያቄ ያለባቸው አካባቢዎች ፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮች በአፋጣኝና በዘላቂነት ሊፈቱ እንደሚገባ ስምምነት ላይ መደረሱም በዘገባው ተመልክቷል። ተፈናቃዮችን በአጭር ጊዜ ወደ ቀያቸው የመመለስ ጉዳይ ቅድሚያ ተሰጥቶት በሚፈጸምበት አግባብ ላይ መተማመን ላይ መደረሱም ተጠቁመዋል። ጠቅላይ ሚኒስትር አብይ አህመድም ከትግራይ ክልል የህብረተሰብ ተወካዮች ጋር ባደረጉት ውይይት ይህንኑ አበክረው ገልጸዋል። ኮሚቴ ተቋቁሞ አቶ ጌታቸው ያለበት አቶ አረጋ የአማራ ክልል ፕሬዝዳንት ያለበት ከፌዴራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የእኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ መቶ ፐርሰንት ቤታቸው እንዲመልሱ ነው። በአከራካሪ ቦታዎች ላይ የፌዴራሉ መንግስት የጸጥታ ኃይሎች ብቻ እንደሚኖሩ የገለጹት ጠቅላይ ሚኒስትሩ ከነዚህ አካባቢዎች ተፈናቅለው ትግራይ ክልል የሚገኙ ተፈናቃዮች በማንኛውም ሰዓት ወደ ቀያቸው መመለስ ከፈለጉ መንግስት ለማስፈጸም ዝግጁ መሆኑንም ተናግረዋል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የባይቶና ፓርቲ የውጭ ጉዳዮች ኃላፊ አቶ ተስፋይ ንጉስ ችግሩን ለመፍታት ኮሚቴ መቋቋሙን በአዎንታዊነት እንደሚመለከቱ ገልጸው ከኮሚቴው ስለሚጠብቁት ተግባር ተከታዩም ብለዋል። አሁን የኮሚቴው መቋቋም በዛ ደረጃ መቃወም አንቃወመም ማለት ነገሮችን በሁለቱም ክልሎች ያሉ የይገባኛል ጥያቄዎችን በሰላማዊ መንገድ ለመፍታት በሚደረገው ጥረት ራሱን አስተዋጽኦ ሊያደርግ ይችላል ብለን እናምናለን። ነገር ግን አሁን እኛ ያልን ያለ ነው፣ ተፈናቃዮችን ወደ አካባቢውን ወደ ቀያቸውን ሲመለሱ የጸጥታ እና የደህንነት ዋስትና ይኖራቸዋል ወይ የሚለው ትልቅ ጥያቄ ነው ማለት ነው። በምዕራብና በደቡብ ትግራይ ያሉ ህዝቦች አሁንም ቢሆን የደህንነት ስጋት እንዳላቸው ነው በተጨባጭ ጥያየን ያለ ነው ማለት ነው። ስለዚህ ይሄ ስጋት አለን ማለት ነው። ስለዚህ አሁን ከፕሪቶሪያ ስምምነትም ጀምሮ ማለት ነው እነዚህ አካባቢዎች ኮንተስትድ ኤሪያ ብሎ ወይም ደግሞ አከራካሪ ብሎ ነው የሚጠፋቸው ና ከዛን ጀምሮ እነዚህ ቦታዎች በህገ መንግስቱ መሰረት እንደሚፈቱ እና ግዛቱም ሆነ ተፈናቃዮችን በህገ መንግስቱ ና በስምምነቱ መሰረት በፍጥነት እንዲመለሱ ነው የኛ ኤክስፔክቴሽን የነበረው ማለት ነው። አሁን ምናልባት አሁን የተቋቋመው ኮሚቴ እነዚህን እኛ የምናስባቸው ና በስምምነቱ መሰረት የሰፈሩ ጉዳዮችን ለማስፈጸም የሚረዳ ከሆነ እኛ በዛ በኩል ብዙም ችግር የለብንም። የኮሚቴውን መቋቋም አበረታች ሲሉ የገለጹት በአዲስ አበባ ዩኒቨርሲቲ የሕግና ሰብአዊ መብቶች መምህር ዶክተር ሲሳይ መንግስት በበኩላቸው ተከታዩን አስተያየት ሰጥተውናል። ይሄ ስራ ምን ያህል መዘላቂነት ችግሩን ይፈታዋል የሚለውን እንግዲህ በሂደት ነው የምናየው። ከአሁኑ እርግጠኛ ሆኖ መናገር አይቻልም። ግን በዚህ ደረጃ መታየቱና ኮሚቴ ስራ ብሎ ተቋቁሞ ችግሩን ለመለየት ከዚያ መፍትሄውንም ለማመንጨት ጀምሩ አበረታች ተደርጎ ሊወሰድ ይችላል። ክቡር ጠቅላይ ሚኒስትሩ የትግራይ ክልል ተወካዮችን ሰብስበው ባናገሩበት ወቅት ተፈናቃዮቹ ከነገ ጀምራችሁ ወደ ቦታችሁ መመለስ ትችላላችሁ፣ የደህንነት ችግሩን እኛ ኃላፊነቱን እንወስዳለን፣ መከላከያ ያለ ፌደራል ፖሊስ አለ የሚል ግልጽ የሆነ መልእክትም አስተላልፈዋል። ስለዚህ ከዚህ የምንገነዘበው ነገር የትግራይ ፖለቲከኞች እንደሚሉት እነዚህ አካባቢዎች ወደ ትግራይ ይመለሳሉ የሚል አይነት ሳይሆን ተፈናቃዮቹ ግን ሊመለሱ እንደሚችሉ፣ የሁለቱም ወገን ታጣቂዎች እነዚህ ቦታዎች ላይ እንደማይኖሩ ከዚህ በኋላ መከላከያ ሙሉ ኃላፊነት እንደሚወስድ የሚያረጋግጥ ታሳቢ ያደረገ ዘላቂ መፍትሄ የማምጣት ጉዳይ ደግሞ በኮሚቴውም አጥንቶ ያቀርባል። አስፈጻሚው ተገቢ ትኩረት ሰጠው ማለት ችግሮቹን በዘላቂነት ለመፍታት የሚያስችል ምቹ ሁኔታ ተፈጥሯል ማለት። ብሔራዊ ኮሚቴው በሚያከናውናቸው ተግባራት ላይ በአማራና በትግራይ ክልሎች ያለው ወቅታዊ ሁኔታ ስለሚኖረው ተጽዕኖም አስተያየት ሰጪዎቹ ሀሳባቸውን አንጸባርቀዋል። የባይቶና ፓርቲ የውጭ ጉዳዮች ኃላፊ አቶ ተስፋይ ንጉስ የክልሎቹ ወቅታዊ ሁኔታ ለታቀደው ተግባር ፈተና እንደሚሆን ይገልጻሉ። በአማራ ክልልም ያለው የጸጥታ ችግር በምዕራብ ትግራይም ይብን ማለት ነው። ማለት ከፌዴራል መንግስት ሀይላት ውጭ ያሉ ሀይሎችም አሉ ማለት ነው። በሌላ በኩል የፕሪቶሪያ ስምምነትም የሚቃወሙ ኃይሎች አሉ ማለት ነው። ማለት በኤርትራ መንግስት ጀምረ ሌሎች የታጠቁ ኃይሎችም ማለት ነው። የጊዜው አስተዳደሩም በትግራይ ክልል ያለውም እንደዛ የማድረግ የሕግም ሆነ ሌሎች አቅሞች ማለት ነው፣ ወይ ሌጂትሜሲ የሚጎለው ይመስለኛል። ማለት ከችግሩ ውስብስብነት አንጻር ማለት ነው። በአማራ ክልልም ያለው አመራር ስናየው በጦርነት የተወጠረ ክልል ነው። እንደ ተመሳሳይ አቋም ያላቸው አይመስለኝም፣ በጉዳዩ ላይ ማለት ነው። በትግራይም በተመሳሳይ ማለት ነው። አመራሩ በራሱ ውስጣዊ ችግር ተወጥሮ ያለ አመራር ነው ያለው። በጉዳዩ ላይም ተመሳሳይ አቋም አላቸው የሚል እምነት የለኝም። ስለዚህ እነዚህ ነገሮች እንደማምራቸው እንቅፋት ሊሆኑ ይችላሉ የሚል እምነት አለኝ። ዶክተር ሲሳይ መንግስቴ በበኩላቸው ሁለቱ ክልሎች አሁን ባሉበት ሁኔታ ኮሚቴው ስራውን ማከናወን ይችላል ባይ ናቸው። ትግራይ ክልሉም ጊዜ አያስተዳደርም ቢሆን ችግር ውስጥ ካለ ድረስ ዝም ብሎ የሚመለከት አይሆንም፣ ያገባዋል። የአማራ ክልልም በስፋት ችግሩ እየታመሰ እንዲሆን ዞሮ ዞሮ አስተዳደሩ ስላለ ከፌደራል መንግስት ጋር በመነጋገር የነዛም ጉዳይ ሌላ ትኩረት የሚፈልግ ጉዳይ ስለሆነ ሁል ጊዜ እያወዛገበ መቀጠል ስለሌለበት የሶስቱ ጥምረት የፌደራል መንግስት እና የሁለቱ ክልሎች ባለስልጣናት ያሉበት ኮሚቴም ስለሚሆን በቀናቸው ማስኬር የሚቻል ይመስለኛል። ዞሮ ዞሮ ፖለቲካው እንደሆነ ይሄኛው ኖረም አልኖረም ጥያቄው የነበረ የቆየ ስለሆነ መፍትሄ የሚፈልግ ጉዳይ ነው። ጊዜው የተመቸ ነው ባይባልም፣ ዞሮ ዞሮ ግን ሌላ ችግር ሆኖ መቀጠል ስለሌለበት አንዱ አካለ ችግሮችን ከመ ማስተራፊያ ዘዴ አንዱ ተደርጎ ሊወሰድ ይችላል። በመቶ ሺዎች የሚቆጠሩ ዜጎች በሰሜን ኢትዮጵያው ጦርነት ወቅት መንግሥት አከራካሪ ከሚላቸው አካባቢዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመለክታል። የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን በበኩሉ በአማራና በኤርትራ ኃይሎች ተይዘዋል ካላቸው ስፍራዎች ተፈናቅለው በክልሉ የሚገኙ ተፈናቃዮች ቁጥር ከአንድ ሚሊዮን በላይ መሆኑን ገልጿል። ተፈናቃዮች ከቀጣዩ የክረምት ወቅት በፊት ሙሉ በሙሉ ወደ ቀያቸው መመለስ እንዳለባቸው የተናገሩት ጠቅላይ ሚኒስትር አብይ የአከራካሪ አካባቢዎች የይገባኛል ጥያቄ በቀጣይነት በህዝበ ውሳኔ እልባት እንደሚያገኝ ከክልሉ የህብረተሰብ ተወካዮች ጋር በነበራቸው ውይይት ላይ በድጋሚ አንስተዋል። የዩናይትድ ስቴትስ ኢንቴሊጀንስ ማህበረሰብ በቅርቡ ባወጣው የፈረንጆቹ 2024 ዓመታዊ የስጋት ግምገማ ሪፖርቱ በሰሜን ኢትዮጵያ ያልተፈቱ የግዛት ጉዳዮች ዳግም ግጭት እንዲቀሰቀስ ሊያደርጉ ይችላሉ ሲል አስጠንቅቋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። እየተከታተሉ የቆያችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የዕለቱን አብይ ርዕሳችን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ከሺህ ሰዎች በላይ ስራ አልባ እንደሆኑ ተጠቆመ። በአማራ ክልል ካለፈው ሐምሌ ወር አንስቶ በቀጠለው የትጥቅ ግጭት ሳቢያ ስርአጥ እንደሆኑ የገለጹ ከሺህ በላይ ሰራተኞች ቤተሰቦቻቸውን መመገብ እንዳልቻሉ ተናገሩ። የአሜሪካ ድምጽ ያነጋገራቸው ከስራ ውጭ የሆኑ ዜጎች በግጭቱ ምክንያት የሰሩባቸው የነበሩ ተቋማት በመዘጋታቸው ካለፉት ሰባት ወራት ወዲህ ለማህበራዊና ኢኮኖሚያዊ ችግሮች እንደተጋለጡ አመልክቷል። በግጭቱ ምክንያት ከ1200 በላይ የሆኑ ኢንዱስትሪዎች ውስጥ ተቀጥሮ የሰሩ የነበሩ ከ6000 በላይ የሚሆኑ ሰራተኞች ከስራ ገበታ ውጭ እንደሆኑ የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ለአሜሪካ ድምጽ አስታውቀዋል። ይህም በክልሉ ማህበራዊና ፖለቲካዊ እንቅስቃሴ ላይ ከ ከፍተኛ ጫና ፈጥሯል ብሏል። አስቴር ምስጋናው ዝርዝር ዘገባ አላት። ካለፈው 2015 ዓ.ም ሐምሌ ወር አንስቶ በአማራ ክልል በመንግስትና በፋኖ ቡድን ታጣቂዎች መካከል የቀጠለውን ግጭት ተከትሎ ብዙዎቹ አነስተኛና ታላላቅ ኢንዱስትሪዎች በመዘጋታቸው ሳቢያ ከስራ ውጭ መሆናቸውን የገለጹ ዜጎች ቤተሰባቸውን ለመመገብ እንደተሳናቸው ለአሜሪካ ድምፅ ተናገሩ። ከነጋገርናቸው መካከል የሶስት ልጆች አባት የሆኑት ጌታሁን ተስፋ እድገት በህብረት የቆዳና የጫማ ማምረቻ የሚል ተቋም ከዘጠኝ ጓደኞቻቸው ጋር በመክፈት ለረዥም ዓመታት ይሰሩ እንደነበር አውስተዋል። ከግጭቱ ወዲህ ግን ገበያ መጥፋቱንና ስራ ለማቆም መገደዳቸውን ገልጸዋል። የእርሳቸውና የጓደኞቻቸውም ኑሮ ከእጅ ወደ አፍ እንደሆነባቸው ነግረውናል። ድርጅታችን በቃ እንቅስቃሴ ባዛር ምናምን ነበረ በጦርነቱ ምክንያት ገበያው ሁሉ ጠፋ ምንም አሁን ስራ በሌለበት ሰዓት ምንም ማድረግ አንችልም ያው ሶስት ልጅ አለኝ ሁለትም ያለው አለ። ከዛ በላይ ያለው አለ። የምትፈልጊ ነገር በምትፈልጊ ሰዓት አታገኙ። በአበባ እርሻ ልማት ዘርፍ በተሰማራው ባዮፍሬሽ ፋርም በተባለ ድርጅት ውስጥ ትሰራ እንደነበር እና ባለፈው ዓመት ነሐሴ ወር በነበረው ግጭት ምክንያት ድርጅቱ ማምረት በማቆሙ ስራ አጥ እንደሆነች የምትናገረው ተስፋ መኩሪያ ለዘርፈ ብዙ ችግሮች ተጋልጫለው ትላለች። ታገኝ ካለው የኑሮ ውድነትም ጫነው አለ። የተለያዩ ነገሮች አሉ። እሱ በመቅረቱ ያው ፐርሰናሊ እኮ ትቸገሪያለሽ። ጓደኞች በተጨማሪ ስራ አላገኙም እና ተባላፊ ያለው ሁኔታ ጥሩ አይደለም። የአማራ ክልል የኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ዛሬ ማክሰኞ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉ ካለፈው ዓመት ነሐሴ ወር ጀምሮ በምዕራብና በምስራቅ ጎጃም ዞን እንዲሁም በደብረ ብርሃን አካባቢዎች ባለው ግጭት ከአነስተኛ እስከ ታላላቅ ኢንዱስትሪዎች መካከል የወደሙ በግብዓት እጥረትና በመሰረተ ልማት መቋረጥ ምክንያት ስራ ያቆሙ መኖራቸውን ገልጸዋል። በዚህም ሳቢያ በሺዎች የሚቆጠሩ ሰዎች ለስራ አጥነት መዳረጋቸውን አስረድተዋል። ኢንዱስትሪዎች ያው ጥሬ ዕቃ ከሀገር ውስጥም ከውጭም ይቀርብላቸዋል። በዋናነት ደግሞ ክልላችን የግብርና ምርት አምራች ከመሆኑ ጋር ታይዞ በክልላችን በብዛት የሚገኙት የአግሮ ፕሮሰሲንግ ወይም ደግሞ የግብርና ምርትን የሚያቀነባብሩ ፋብሪካዎች ናቸው። ስለዚህ አሁን ባለው በጨባጭ ሁኔታ እነዚህ ፋብሪካዎች ጥሬ ዕቃ ባለማግኘታቸው ምክንያት የጥሬ ዕቃ እንቅስቃሴ ከቦታ ቦታ መሳቀር ስለማይችል በዋናነት እያመረቱ አይደለም። አንድ ሺ ሁለት መቶ ሰላሳ ስምንት ማኑፋክቸሪንግ ኢንዱስትሪዎች ቶታል ስራ አቁመዋል። በእነዚህ ኢንዱስትሪዎች ሲሰሩ የነበሩ ከስድስት ሺ ሶስት መቶ አስራ ስምንት በላይ ሰራተኞችም ከስራ ውጭ ሆኑበት ሂደት ነው ያለው። በተለይ ደግሞ የአትክልትና ፍራፍሬ አባልማት የሚባሉ አትክልትና ፍራፍሬዎችም ከአስራ ስምንት በላይ የሚሆኑት ጉዳት ደርሶባቸዋል። ጉዳቶቹ ሁለንተናዊ ናቸው። አጠቃላይ ጉዳት ስንመለከተው ኢኮኖሚያዊ፣ ማህበራዊ፣ ስነልቦናዊ ስብራቶችን ያስከተለ ነበር ለማንሳት ነው። በባዮ ፍሬሽ ፋርም የአበባ እርሻ ልማት ድርጅት ውስጥ ይሰራ እንደነበር እና ድርጅቱ ምርት በማቆሙ ምክንያት ከስራ እንደተሰናበተ የሚገልጸው ወጣት ጌታሁን ቢወጣ ስራ ማቆሙን ተከትሎ በከፍተኛ ድባቴ ውስጥ እንደሚገኝ ነግሮናል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ክልሉ አሁን ካለበት ማህበራዊ እና ኢኮኖሚያዊ ችግር እንዲላቀቅ የሰላም ድርድር እንዲደረግ ጠይቀዋል። ጥያቄ አለኝ የሚለው አካል ህጋዊ በሆነ መልኩ ጥያቄውን ወደ ጠረጴዛ መጥቶ የሚወያይበት የሚነጋገርበት ምች ሁኔታ እንዲፈጠር የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ጥቅምት ወር ሁለት ሺ አስራ ስድስት አመተ ምህረት ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን መጥቀሱ ይታወሳል። ኮሚሽኑ የደረሱትን ጉዳዮች በዝርዝር ሲገልጽም ልዩ ልዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብና በሰዓት እላፊ፣ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ መቋረጡና ተያያዥ ጉዳዮች ነዋሪዎችን ለማህበራዊ እና ኢኮኖሚያዊ ቀውስ መዳረጋቸውን አትቷል። ግጭቱን በዘላቂነት ለመፍታትም ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ ኮሚሽኑ በዚያው ሪፖርቱ በብርቱ ማሳሰቡ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። ዘገባዎቻችን ይቀጥላሉ። በመቀጠል የምናመራው ደግሞ ወደ ትግራይ ነው። የፌዴራሉ መንግስት በሰሜን ኢትዮጵያው ጦርነት ምክንያት ለወራት ተቋርጦ የቆየው የትግራይ ክልል ጡረተኞች ውዝፍ አበል እንዲከፈል መወሰኑን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ አስታውቀዋል። የጡረታ መዋጮ ባልተሰበሰበበት ሁኔታ ጡረታ እንዲከፈል የሚፈቅድ አሰራር ባይኖርም በፖለቲካ ውሳኔ እንዲፈጸም መታዘዙን ሚኒስቴር ደኤታው ጨምረው ገልጸዋል። በውሳኔው መሰረት የመንግስትም ሆነ የግል ተቋማት ጡረተኞች ለአንድ አመት ከመንፈቅ ያክል የተቋረጠ አበላዎቸውን በቀጣዮቹ ሳምንታት እንደሚያገኙም ተገልጿል። የአሜሪካ ድምጽ ያነጋገራቸው የመቀለ ከተማ ጡረተኞች የዘገየ ውሳኔ ቢሆንም በአስቸኳይ ተግባራዊ እንዲደረግም ጠይቋል። ሙልጌታ ጽባሀ ዘገባ አለሁ። የትግራይ ክልል ጡረተኞች ውዝፍ አበል እንዲከፈላቸው መወሰኑን የገንዘብ ሚኒስትር ዴኤታና የጡረታ ፈንድ የቦርድ አባል ዶክተር ኢዮብ ተካልኝ ለአሜሪካ ድምፅ ገለጹ። ውሳኔው በመንግስት ተቋማትና በግል ድርጅቶች ይሰሩ የነበሩ ጡረተኞችን እንደሚያካትትና በሚቀጥሉት ሳምንታት ተፈጻሚ እንደሚሆንም አብራርተዋል። ጡረታ ስርዓታችን እንደምታውቀው በጡረታ ፈንድ ነው የሚተዳደረው። የጡረታ ፈንድ ደግሞ አሰራሩ ፔይ አዝ ዩ ጎ ነው። እንደ ኢንሹራንስ አይነት ነው። ይህ ማለትም ማለት ነው። ጡረታ የምትከፍለው ለተሰበሰበ የጡረታ መዋጮ ነው። ይህኛውን ጥያቄ በተመለከተ አስቸጋሪ የሆነው የቀየው ምንድን ነው? ቦርዱም የጡረታ ቦርድ አጣግሞ ጉዳዩን አይቶ ለመወሰን የተቸገረበት ያልተከፈለ የጡረታ መዋጮ አለ። በግጭቱ ወቅት የጡረታ መዋጮ አልተሰበሰበም። እና ላልተሰበሰበው የጡረታ መዋጮ ፈንዱ በራሱ አሰራር ጡረታ መክፈል ያስቸግረዋል። ኦፍኮርስ የፕሪቶሪያ ስምምነት ከተፈረመ በኋላ ወዲያውኑ የጡረታ ክፍያ ተጀምረዋል። አሁን ጥያቄ የሆነው ወደ ኋላ ተመልሶ ያኔ ያልተሰበሰበው ደሞዝ የጡረታ መዋጮ መክፈል ይቻላል የሚለው ነገር ቴክኒካሊ ብዙ ታይቶ ቦርዱም ተዋይቶ ከአሰራር አንፃር ምንም መፍትሄ ስላልነበረው ጉዳዩን ወደ ጠቅላይ ሚኒስትር ጽህፈት ቤት ልኮ እያለ ነው። እንግዲህ ከህዝብ ጋር የተደረገው ውይይት ባለፈው ሳምንት እንደሰማው ጥያቄው እንደገና ለክቡር ጠቅላይ ሚኒስትሩ የቀረበው ሪሊ በጣም የህዝብን ጥያቄ ለመፍታት ካለ ፍላጎት አንጻር ቴክኒካሊ ሶሉሽን ያልነበረውን ጉዳይ መፍትሄ መስጠት አስፈላጊ ነው በሚል ክቡር ጠቅላይ ሚኒስትሩ በሰጡት ዳይሬክሽን ነው አሁን ያው ይሄ ጉዳይ መፍትሄ አግኝቶ ክፍያው እንዲፈጸም የተወሰነው ማለት ነው። በጦርነቱ ምክንያት የጥሮታ አበላቸው ለአስራ ስምንት ወራት እንዳልተከፈላቸው በክልሉ የሚገኙ ጥሮተኞች ከሞታችን በፊት ድረሱልን በማለት በተደጋጋሚ ባካሄዷቸው ሰላማዊ ሰልፎች አቤቱታቸውን ሲያሰሙ ቆይተዋል። የትግራይ ክልል የህብረተሰብ ተወካዮች ባለፈው ሳምንት አርብ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ላይ ይኸው ጉዳይ ተነስቶ የነበረ ሲሆን ከፕሪቶሪያው የሰላም ስምምነት በፊት ክፍያው ተቋርጦባቸው የነበሩ ጥሮተኞች ውዝፍ መፋበል እንዲከፈል መታዘዙን ዶክተር ኢዮብ ተናግረዋል። የመቀለ ከተማ ነዋሪ አቶ ትኩ ሐጎስ በመንግስት ስራ ለ33 ዓመታት ማገልገላቸውንና በጡረታ ከተገለሉ 12 ዓመታቸው ሲሆን የውዝፍ ክፍያ ውሳኔው የዘገየ ነው ብለዋል። ተግባራዊነቱ እንዲፋጠንም ጠይቀዋል። በበሽታ የሚጠቁ ሰዎች ግን ነበሩ። የደም ብዛት፣ ስኳር ኮሌስትሮን ምናምን የመሳሰሉትን ብዙ በሽታ ያጠቃቸው ሰዎች አሉ። እስካሁንም በስቃይ ያሉ አሉ። የሚበሉትም የሚጠጡትም የሌላቸው ብዙ በመከራ ያሉ ነበሩ። ስለዚህ በዚህ ምክንያትም አምሩረን ሁለት ጊዜ ሰላማዊ ሰልፍ አቅርበን ነበር። በመጨረሻውም ፌዴራል መንግስት ከክልሉ መንግስት መካከረን በአጭር ጊዜ እንፈታዋለን የሚል መልእክት እንደሰጣቸው ነገሩን። ይህንን ስንጠባበቅ ደግሞ አሁን ጠቅላይ ሚኒስትሩ እንደፈቱትና እንደፈረሙት ሰምቻለሁ። መቆየት አልነበረበትም። ከማንኛውም የሚያያዝ ነገር የለውም። ብዙ ዓመት ሰርቶ ለፍቶ ያጠራቀመው ገንዘብ የራሱ ገንዘብ ነው። ስለዚህ ማንም ሰው ሊይዘው አይችልም። ይሁን እንጂ ሆነ ምንም ለማድረግ አይቻልም። ያለፈው አለፈውና አሁን ከተፈታልን ጥሩ ነው፣ ነው የሚለው ሌላው ጡረተኛ መቶ አለቃ ገብረ ኪዳን መሐሪ ደግሞ ለ16 ዓመታት በሀገር መከላከያ ሰራዊት ውስጥ ያገለገሉ ናቸው። በክፍያው መታጎል ሳቢያ ከባድ ችግር እያሳለፉ ለሚገኙ ጡረተኞች መንግስት ያሳለፈው ውሳኔ ወደ ተግባር እንዲቀይር በተስፋ እየጠበቁ እንደሆኑ አመልክተዋል። በጣም ችግር ነው። የሚያንቀሳቀሰለ እርዳታ ደግሞ የለም። በረሃብ የሞታ አለ። ከዛ ይሄ ደግሞ በጣም መጥፎ ነው። ሀገር ደግሞ አገልግለዋል። ሰላሳ ዓመት ሀምሳ አመት ያገለገለ በመንግስት ሰራተኛ ሆነውን አለ። ይሄውን እስካሁን አልተከፈላለ ማለት ነው። ጉማሽ ደግሞ ይሄ ሳያገኘው ደግሞ የሞተ አለ። ከዚህ በፊት አሁን የጡረተኛ የሚባል ከመከላከያ አካባቢ አሁን እኔ ሰሜን እዚህ ሄጄ ይታከም ነበር። አሁን ሕክምና የሚባል ነገር የለም። አሁን ብር ደግሞ ከይታምጥተንቱን ታደርገዋለ። የለም መድኃኒቱ ውድ ነው። አሁን ሂደህ እንዳይታከም ደግሞ በጣም መጡ ጊዜ ነው ያለፉ ነውና የትግራይ ክልል የሚባለው ጥረተኛዎች ፈጠኑ ለ ቢለቀቅልን የሚል እውነት አለ። ውሳኔው ጥሩ ይሆን ግን በተግባር እንዲሆን ፈጠኑ ለእንዲመጣል ጠቅለል ብለው ብንሰጥ ጥሩን ይሆናል፣ የሚል እምነት አለ። ውሳኔውን አስመልክቶ የፌዴራሉ የመንግስት ሰራተኞች ማህበራዊ ዋስትና ኤጀንሲ የሰሜን ሪጅን አስተዳደር ኃላፊዎች ተጨማሪ ማብራሪያ እንዲሰጡን በአካል ቀርበን ጠይቀናል። ውሳኔውን በብዙሀን መገናኛ መስማታቸውን የገለጹት ኃላፊዎቹ እስካሁን በመንግስታዊ መዋቅር የደረሰ መመሪያ እንደሌለ ተናግረዋል። የአገር ውስጥ መገናኛ ብዙሀን ውሳኔው ፖለቲካዊ መሆኑን በዘገባቸው ያስነበቡ ሲሆን ፖለቲካዊ ውሳኔ ማለት ምን ማለት እንደሆነ ከአሜሪካ ድምጽ ባልደረባ አስማማው አየነው የተጠየቁት ሚኒስትር ዴታው ዶክተር ኢዮብ ተካልኝ ተከታዩ ምላሽ ሰጥተዋል። ፖለቲካ ውሳኔ ነው ማለት ቴክኒካሊ ምንም መፍትሄ ያልነበረው በቦርድ ደረጃ ይሄ ከአቅም በላይ ነው ተብሎ የተዘጋ ጉዳይ ነው የነበረው። ክቡር ጠቅላይ ሚኒስትሩ ኤክስትራ ማይል ሂደው ክሬቲቭ ሶሉሽን እንፈልግ ብለው ከቲሙ ጋር ይሄ ጉዳይ እንዲታይ ጠንከር ያለ አቅጣጫ ሰጥተው አይ ቲንክ የህዝቡን ጥያቄ በደንብ ወደ ልባቸው ወስደውት ስለነበረ ይሄ ጉዳይ እንዲፈታ መንግስት ካለው ቁርጠኝነት የተፈታ ጉዳይ ነው ማለት ነው። ቴክኒካሊ እንደ ቦርድ ባለ ምን ነገር ደጋግመን አይተነው ልንፈታው ያልቻልነው በጣም አስቸጋሪ ጉዳይ ነበረ። ግን ይህ መፍትሄ መሰጠቱ ይሄ ዳይሬክሽን መጠመጡ አይ ቲንክ ለህዝባችን ትልቅ ትርጉም ያለው ነው። ፈተውን በተመለከተ ያው የይሄ ውሳኔ ከደረሰው በኋላ ጡረታ ፈንዱ ወደ ተግባር ይገባል ማለት ነው። ብዙ ጊዜ የሚፈጅ አይመስለኝም የሚቀጥሉ ሳምንታት ውስጥ ወደ መፈጸም እንደሚሄዱ እንጠብቃለን። በትግራይ ክልል ከስልሳ ስምንት ሺህ በላይ ጡረተኞች እንዳሉ ከክልሉ የጡረተኞች ማህበር ያገኘነው መረጃ ያሳያል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም አንድ የእስራኤል ቡድን ለውይይት ወደዚህ ወደ ዋሽንግተን ዲሲ እያቀና ይገኛል አሜሪካ ስህተት ብላ በገለጸችውና እስራኤል በጋዛ በርካታ ህዝብ ተጨናንቆ የሚኖርባትን የራፋ ከተማ በምድር ለማጥቃት የያዘችውን እቅድ በተመለከተ የእስራኤሉ ጠቅላይ ሚኒስትር በንጃሚን ነታንያሁ በጉዳዩ ላይ የሚመክር ቡድን ወደ ዋሽንግተን ዲሲ ለመላክ ተስማምተዋል ይህ በእንዲህ እንዳለ በከበባ ውስጥ ባለችው ጋዛ ረሃብ እያንዣበበ መሆኑን የእርዳታ ቡድኖች አስጠንቅቀዋል የአሜሪካ ድምጽ አኒታ ፓውል ያደረሰችውን ዘገባ እንግድ ወልዴ እንደሚከተለው አሰናድቶታል። ጋዛ እየነደደች ባለበት በዚህ ወቅት ቀጥሎ በሚሆነው ላይ መግባባት ባልቻሉት በዋሽንግተንና በኢየሩሳሌም መካከል ያለው ውጥረት እያየለ መጥቷል። ከፍተኛ የሐማስ ታጣቂዎች ተደብቀዋል በሚል የእስራኤል ኃይሎች ትናንት ሰኞ በጋዛ ትልቁ በሆነው ሺፋ ሆስፒታል ገብተዋል። ጠቅላይ ሚኒስትር ቤንጃሚን ነታንያሁ የራፋን ከተማ በምድር ለማጥቃት የያዙትን እቅድ ፖለቲካዊና ሰብአዊ ዕቅድ ካልተካተተበት በሚል ፕሬዝደንት ጆ ባይደን ተቃውሞታል። ሁለቱም መሪዎች ትናንት ሰኞ በስልክ ባደረጉት ውይይት ዕቅዱ ተግባራዊ ከመሆኑ በፊት ከሁለቱ አገራት የተውጣጡ ቡድኖች ዋሽንግተን ላይ በመጪዎቹ ጥቂት ቀናት ተገናኝተው በጉዳዩ ላይ እንዲነጋገሩ ተስማምተዋል። የዋይት ሀውስ ብሔራዊ የጸጥታ አማካሪ ጄክ ሰልቨን በእኛ በኩል እስራኤል ራፋን መደፍጠጥ ሳያስፈልጋት ከጋዛ የሚነሳውን ሽብር ማስቆምና የረዥም ጊዜ ደህንነቷን ማስጠበቅ ትችላለች ብለን ነው የምናምነው። ነው ቡድኑ በሚመጣ ጊዜ የምናቀርበውን ሀሳብ ይሄው ነው። የስልክ ውይይቱን በተመለከተ ቤንጃሚን ነታንያሁ ተጨማሪ ዝርዝር ጉዳዮችን አንስተዋል። ጦርነቱ አሁን ያለበትን ሁኔታ በተመለከተ ተነጋግረናል። ይህም እስራኤል በጦርነቱ እንደ ግብ ያስቀመጠችውን ለመፈጸም ያላትን ቁርጠኝነት ማለትም ሐማስን ስለ ማጥፋት፣ ታጋቾችን ነጻ ስለ ማውጣት፣ እንዲሁም ጋዛ ሁለተኛ ለእስራኤል ስጋት እንዳትሆን ለማድረግ የገባነውን ቃል ተግባራዊ ስለማድረግ ማድረግ እነዚህን ሁሉ ለመፈጸም እንዲያግዘን አስፈላጊውን የሰብአዊ እርዳታ እናደርሳለን። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው ትናንት እንዳሳሰቡት እያንዳንዷ ሰከንድ በጋዛ ላለው ሁኔታ አንገብጋቢ ነች። በጋዛ የሚገኙ ፍልስጤማውያን እጅግ አስከፊ ረሃብና ስቃይ ላይ ናቸው። ይህም በማናቸውም ጊዜና ቦታ ተመዝግቦ የማያውቅ ከፍተኛ ቁጥር ያለው ሕዝብ የተራበበት ሁኔታ ነው። የአውሮፓ ሕብረቱ የውጭ ፖሊሲ ኃላፊ ጆሴፍ ቦረል ደግሞ በእስራኤል ላይ ጣታቸውን በመጠቆም ረሃብ እንደ ጦር መሳሪያ ጥቅም ላይ ውሏል ብለዋል። ይህ ተቀባይነት የለውም። ረሃብ እንደ ጦር መሳሪያ ጥቅም ላይ ውሏል። አዎ ረሃብ እንደ ጦር መሳሪያ ጥቅም ላይ ውሏል። ይህን መናገር አለብን። በቂ አቅርቦት ባለመኖሩ የመጣ ችግር አይደለም። እስራኤል በበኩሏ የእርዳታ ጭነቶች እንዳይዘዋወሩ ሐማስ እንቅፋት ሆኗል ስትል ትከሳለች። ተንታኞች እንደሚሉት ደግሞ የእስራኤል ዋና ደህንነት አስከባሪ የሆነችው አሜሪካ ከታሪክ ትምህርት በመውሰድ ወታደራዊ እርዳታዋ ላይ ማነቆ ከማስቀመጧ በፊት ዲፕሎማሲያዊ ጫናን ትጠቀማለች። ጆን አልትርማን በስልታዊና ዓለም አቀፋዊ ጥናት ማዕከል የመካከለኛው ምስራቅ ኃላፊ ናቸው። በመካከለኛው ምስራቅ ከ20 ዓመታት በላይ ጦርነት ከተካሄደ በኋላ አሜሪካ የደመደመችው ነገር ቢኖር ወታደራዊ እርምጃው የመፍትሄ መጀመሪያ መሆኑን ብቻ ነው። ዋናው ጉዳይ ህዝቡን መንከባከብና ማሳመን ይቻላል ወይ የሚለው ጥያቄ ነው። ህዝቡ የተሻለ ነገ እንዳለው እንደሚመለከትና ያንተን መንገድ እንዲከተል ማድረግ ትችላለህ የሚለው ጥያቄ ነው። አልተርማን እንደሚሉት እስራኤል ውስጥ አሁንም ያለው ውይይት የጥቅምት ሰባቱ ጥቃት መልሶ በማይመጣበት ጉዳይ ላይ ነው። ፍልስጤማውያን በአብዛኛው የሐማስ ደጋፊዎች ናቸው የሚለው እምነት ሐዘኔታ እንዳይሰማቸው አድርጓል። ምክንያቱ ደግሞ ወደፊት መልሶ ጥቃት ሊከፍት ለሚችል ባላጋራ ምህረት አይገባም የሚለው አስተሳሰብ ነው ብለዋል። አልተርማን የእስራኤልና የአሜሪካ ወኪሎች ጋዛ ካለው አስፈሪ ሁኔታ ርቀው ስብሰባ በሚቀመጡበት ወቅት የእርዳታ ባለሥልጣናት ጥያቄ ፍልስጤማውያን ሲቪሎች በዚህ ሁኔታ እስከ መቼ ይቀጥላሉ የሚለው ነው። አኒታ ፓውል ለላከችው ዘገባ እንግዶልነኝ ዋሽንግተን ዲሲ። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መጋቢት 10 2016 ዓ.ም የሬዲዮ በቴሌቪዥን የቪያ አምሃሪክ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ለምሽቱ የመጀመሪያው ምዕራፍ የያዝነውን ዘገባ አጠናቀናል። አሁን ወደ ሁለተኛው ምዕራፍ ዘገባዎች ነው የምናልፈው። ቀዳሚው ትምህርትን የተመለከተ ዘገባችን ነው። የ19 ዓመቷ ማህሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ የልጆችን ማንነት አስጠብቆ የማሳደግ የዲያስፖራው ፈተና ይሰኛል። የምሽቱ የሁለተኛው ምዕራፍ ቀዳሚ ዘገባችን። በልዩ ልዩ ምክንያቶች ከሀገራቸው የሚወጡ ኢትዮጵያውያን ቁጥር እየጨመረ መሆኑ ሲገለጽ በውጭ ተወልዶ የሚያድጉ ልጆችም እንደሚበዙ ይታሰባል። ወላጆችም የመጡበትን ኢትዮጵያዊ ባህላዊ እሴትን እንዲሁም ደግሞ ሃይማኖታዊ አስተምህሮቶችን በሚያንፀባርቅ መንገድ ልጆቻቸውን ለማሳደግ ጥረት ማድረጋቸው አልቀረም። ሆኖም ባለሙያዎች እንደሚሉት ይህ ሁኔታ ዛኙ በወላጆችና በልጆች መካከል ክፍተትን በመፍጠር ልጆችን እስከ ራስ ማጥፋት የሚያደርስ ድባቴ ውስጥ ሲከታቸው ይታያል። ስመኞሽ የቆየ ልጆችን በውጭ ሀገር የሚያሳድጉ ወላጆች የሚያጋጥሟቸው ተግዳሮቶችን በተመለከተ ተከታዩን ዘገባ አሰናድታለች። የ19 ዓመቷ ማሀሌት ደምሴ ተወልዳ ያደገችው ዩናይትድ ስቴትስ አትላንታ ግዛት ውስጥ ነው ለወላጆቿ ብቸኛ ልጅ በመሆኗም ከኢትዮጵያዊ እናቷና አባቷ ጋር ቅርብ ግንኙነት እንዳላት እንዲሁም የኢትዮጵያን ቋንቋ ባህልና ሃይማኖት አውቃ እንድታድግ ይጥሩ እንደነበር ትናገራለች። ስለ ሁሉ ነገር ኦብነን በጣም እናወራለን። ብዙ ምንም የምንደባበቁ ነገሮች የሉም። ስለዚህ በጣም አሪፍ አስተዳደግ ነበረ። በሁሉ ነገሩ በባህሉ በጣም እናከብራለን። ከቤተሰቦቻችን ጋር እንገናኛለን። ገና ብቲ ፋሲካ ብቲ ሁሉን ነገር እናደርጋለን። አሁን ዩኒቨርሲቲ ስለገባ ነው ቤተክርስቲያን መሄድ ብዙ ያልቻልኩት ግን እሑድ እሑድ ሁሌም ቤተ ክርስቲያን እንሄዳለን አብረን። አሁን በመርሰር ዩኒቨርሲቲ የሕክምና ትምህርቷን የምትከታተለው ማህሌት በኢትዮጵያዊ ባህልና ወግ ቀርጸው ያሳደጓት ወላጆቿ እሷን ለአደጋ ያጋለጣል ብለው ከሚያስቧቸው ነገሮች እንድትርቅ ክልከላዎችና ገደቦች እንደነበሯቸውም ታስታውሳለች። ወይ ተይ ይበዛል አታስቢው ነው ምንባለው። ለምሳሌ ተይ የምትባያቸው ነገሮች ምንድን ናቸው? ስሊፕ ኦቨር አይ፣ አንዳንዴ ይህ ለምን እዚህ ለምን እነሱ እንደዚህ ያደርጉኛሉ ምንድን ነው አሜሪካንን ምናምን ለምንድን ነው የኢትዮጵያ ሀሳባቸውን እዚህ እንደዛ የሚያስቀምጡት ብዬ አስባለሁ። ግን ከአስራ ስድስት አስራ አምስት ዓመት በኋላ ገባኝ። እንዴት ለምን እንደሚከ በቃ እናቴን ሳወራት ስትል ነገረኛለች። አይ ላንቺ ብዬ ነው ላንቺ ብዬ ነው ስትደጋግም ስትነግረኝ በቃ ገባኝ። ብዙ ከቤተሰቦችች ጋር ካልተግባባሽ እና ካላወራችሁ በቃ መቼም አይገባሽም። በዛ ጊዜ በቃ አልገባኝም ለምን እንደዚህ እንደሚያደርጉ ግን ሳድግ በቃ አንደርስታንድ አረግኳቸው ምክንያቱን ለኔ ብለው ስለሆነ በቃ ገባኝ። ከኢትዮጵያ ውጭ ተወልደው የሚያድጉ ሁሉም ልጆች ግን እንደ መሀሌት በለጋ ዕድሜያቸው ተረድተው የቤተሰቦቻቸውን የአስተዳደግ ሴትና የሚያሳድርባቸውን ተጽዕኖ አይቀበሉትም። ባለሙያዎች እንደሚሉት የዲያስፖራ ወላጆች ባላቸው ባህላዊ አመለካከትና ልጆች ከትምህርት ቤትና ከሚኖሩበት አካባቢ በመነሳት በሚያዳብሩት ፍላጎት መካከል ያለው ትልቅ ልዩነት ልጆችን እስከ ራስ መጥፋት ለሚያደርስ ድባቴ ያጋለጣሉ። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚኖሩ አፍሪካዊ ወላጆችንና ልጆቻቸውን በዚህ ዙሪያ የሚያማክረው የስነ ማህበረሰብ ጥናት ባለሙያው ማቴዎስ ደሳለኝ እንደ አውሮፓውያን አቆጣጠር በ2016 ያቋቋመው ተቋምም በዋናነት በልጆችና በወላጆች መካከል የሚፈጠረውን ይህን ክፍተት ለመሙላት ይሰራል። ኢትዮጵያውያን ወላጆች ልጆቻቸውን በውጭ ሲያሳድጉ የራሳቸውን ባህላዊና ሃይማኖታዊ እሴቶች ብቻ በሚያንጸባርቅ መልኩ ለማሳደግ ሲጥሩ በልጆች ላይ የሚፈጠረውን ተጽዕኖ ማቴዎስ ያስረዳል። በጣም ብዙ አይነት ጫና አለ። ለምሳሌ እንግዲህ በጣም አሁን እኛ ከሚችስ ዲፕሬሽን አለ፣ ራስ ማጥፋት አለ። በቃ አስቸጋሪ እድሜ ነው። የከሰውነታቸውም የተለወጠ ነው። ድገት አለ በጣም ክሪየስ ናቸው ሚነው የእኛ ቤተሰቦች እንግዲህ፣ በደፈናው ነው ይህን ነገር አረግ፣ አታደርግ ነው ይሆናል ላይሆንም ነው እና ትንሽ ማስረዳት ምናምን ነገር አይታይም ብዙ አበሻ ወላጅ ላይ እና ልጆቹ ደግሞ በአንድ ሳይድ ስርቴት ደግሞ ሲሄዱ ኤቭሪዴ የሚያገኙት ጓደኞቻቸውም ቢሆን የጓደኞቻቸውም ወላጅ ያያሉ። ገባሽ እንዴት ኢንትራክት እንደሚያደርጉ ወላጆቻቸው ጋር። ሁሉም ነገር ደግሞ እዚህ ሀገር መረዳት በቃ ትምህርት ቤቱም አመሰራረቱ ክሪኩለም ሁሉ ነገር ጥያቄ እንድጠይቅ የሚገፋፋ ባህል ነው። ሶ ልጆቹ አንዳንዴ ጥያቄ ሳይመለስላቸው ሲቀር ወይም እንደዚህ አይነት ነገር አይደረግም ወይ ይደረጋል ሲባል ያለምንም እንግዲህ ያለምንም ኤክስፕላኔሽን ብዙ ጊዜ ልጆቹ ያልተወደዱ ይመስላቸዋል ወይም በቃ የማይፈለጉ ይመስላቸዋል እና ብዙ ዲፕሬሽን አለ። በውጭ የሚወለዱ ልጆች የሚያድጉበት ስርዓት እሴትና ሕግ የአፍሪካ ወላጆች ከለመዱት እንደሚለያይ የሚያሰምርበት ማቴዎስ፣ ይህ በልጆቹ ላይ የሚፈጥረውን ተጽዕኖ አብዛኞቹ ኢትዮጵያውያን ወላጆች እንደማያስተውሉትም ያመለክታል። ኛ ፍሚትስ ድፕረስድ ነኝ ቢልሆን ለምሳሌ ወይ ልጅ ምንም ማለት የሚታወቅ አይነት ችግር አይደለም ወይ መጥፎ መንፈስ ነው የሚባለው። በቃ ምንም ወላጆቻችሁ አይረዱትም። ልጆቻቸው ደግሞ በዛ ላይ በቃ እራሳቸውን ነው የሚያሳድጉት ማለት ትችላለች። ሁሉም ነገር ተሸክመው ወላጆቻቸውን ለማስደሰት እየጣሩ ከቤታቸው ደግሞ ውጭ ያለው ባህል ደግሞ በጣም ስለሚለይ በዛም ባህል በዛም ኤክስፔክቴሽን በቃ የሚችሉትን ማድረግ ይችላሉ እና አንዳንዴ በቃ ይበዛባቸዋል። ይበዛባቸው ደግሞ የማይሆን ውሳኔ ላይ ይደርሳሉ ማለት ነው። ሌላው የቋንቋ ልዩነት ነው። አንዳንድ ወላጆች በሚኖሩበት ሀገር የሚነገረውን እንግሊዘኛም ይሁን ሌላ ቋንቋ ሀሳባቸውን ሙሉ ለሙሉ መግለጽ በሚያስችላቸው መንገድ አይናገሩትም። ልጆች ደግሞ ወላጆቻቸው የመጡበትን ቋንቋ አይረዱትም። ይህ በወላጆችና ልጆች ግንኙነት ላይ ትልቅ ክፍተት እንደሚፈጥር ማቴዎስ ይገልጻል። ልጆቹ አማርኛም በደንብ አይችሉም ወይ ትግረኛም በደንብ አይችሉም፣ እንግሊዝኛ ነው የሚችሉት። ወላጆቻቸው ደግሞ አይችሉም እንግሊዝኛ በደንብ ብዙ ጊዜ ትንሿ ችግር ጎልታ ጎልታ ወይ ትናንሽ ነገር ተጨማምሮበት በጣም ትልቅ ችግር ይሆናል ለነዚህ ልጆች እና ብዙ ጊዜ አጋጥሞናል። በአጭሩ ሁለት ሶስት ስራ ደግሞ ሲሰሩ ከልጆቻቸው ይረቃሉ፣ ሲያውቁት ኦቨርታይም ልጆቹ በጣም ብዙ ጊዜ ይኖራቸዋል ለራሳቸው። ወላጆቻቸው ወላጆቻቸውም ልጆቻቸውም እንደሚያደርጉ አያውቁም ማለት ነው። ያኔ በጣም አደጋ የሚፈጠረው እንደዚህ አይነት ሁኔታ ላይ ነው። አዎ እንግዲህ ኢትዮጵያ ብር ለመላክ የሚሆ ኢትዮጵያ የሚያስተዳድረው ቤተሰብ ሊኖር ይችላል። በጣም ከባድ ነው። አንድ መልስ ያለው ነገር አይደለም። መሀሌትን ታዲያ ወላጆች አይረዱኝም የሚል ስሜት የሚበረታበትን ይህን እድሜ እንዴት አለፍሽው ሹ ብዬ ጠይቄያታለሁ ልጆችም ወላጆችም መግባባት አለባቸው። መስማትም አለባቸው። ሁል ጊዜም እኔ ትክክል ነኝ ወላጆች ስለሆንኩ እኔ ትክክል ነኝ፣ ወይስ እኔ ልጅ ነኝ እኔ ትክክል ነኝ ማለት አይቻልም። መግባባት አለባቸው። ተሳስቼ ይሄን ነገር ካልኩ ወይስ እንደዛ አይባልም እንደዛ አይባልም ከተባልኩ በቃ አደብቃለሁ። ስሜቶችን ግን ዝም ብዬ ፍሪሊ ማውራት ስለምንችል ቤቴ ውስጥ በቃ እናወራለን። ይሄን ይሄ ትክክል ነው አየን፣ እንደዚህ ይመስለኛል ስንባባል እንግባባለን። ሁለታችንም እንደ ልጅ የሚያስደስት እንደ ልጅ የሚያስለቅስ ነገር የለም የሚለው ማቴዎስም በዋናነት የሚመክረው ወላጆች ለልጆቻቸው ጊዜ እንዲሰጡና በቁጣ ትዕዛዝ ማስተላለፍ ሳይሆን የመነጋገር ባህል እንዲያዳብሩ ነው። ለልጆቻቸው ጊዜ እንዲሰጡ የልጆቻቸውን አስተዳደግ ልጆቻቸው ምን እንደሚያናደዳቸው፣ ምን እንደሚያስጋቸው፣ ምን እንደሚያስደስታቸው ለማወቅ ያህል እንኳን ልጆች ጋር ጊዜ ማሳለፍ ጊዜ መስጠት እንደዚህ እንደዚ አይነት ነገር ከሌለ መደበቅ ነገር ታይባቸዋለች ልጆቻቸው ላይ አለመነጋገር፣ ኮሚኒኬሽንም በቃ የሞተ የሞተ የሞተ ይመጣልና። እና ያኔ ችግር ነው። በቃ ልጆቻቸው ራሳችን እንችላለን አታስፈልጉም የሚሉበት ጊዜ ይመጣል። ማቴዎስ እንደሚለው ልጆች የሚያዳምጣቸውንና የሚረዳቸውን ይፈልጋሉ። በዚህም ምክንያት በርካታ ወላጆች ልጆቻቸውን እንዲያናግርላቸውና እንዲመክርላቸው ወደሱ ወደ እሱ ተቋም እንደሚመጡ ይገልጻል። ላለፉት ስምንት ዓመታትም በቀጥታና በተዘዋዋሪ በአሜሪካ ለሚኖሩ ከሶስት ሺህ በላይ ወጣቶች የማማከር አገልግሎት ሰጥቷል። ቤተሰቦቿ ባህሏንና ሃይማኖቷን አሳውቀው ስላሳደጓት ኩራት እንደሚሰማት የምትገልጸው መሀሌትም ልጆቼን በተመሳሳይ መንገድ ነው የማሳድገው ትላለች። ቀስ ብለሽ ክስፕሌን ብታደርጊጭ፣ ድምጽሽን ከፍ አድርገሽ ካላወራሻቸው በቃ ይገባቸዋል። ዋናው ነገር ግን ባለሙያዎች የሚመክሩት ወላጆች ለልጆቻቸው ጊዜ እንዲሰጡ፣ በግልጽ የመነጋገር ልምድ እንዲያዳብሩ እና በሁለቱ ባህሎችና አኗኗሮች መካከል ሚዛናዊ አመለካከት እንዲኖራቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምንገኘው ዓለም አቀፉ የሴቶች ወር ውስጥ ነው፣ መጋቢት ወር። ታዲያ የዛሬው አሁን ተከታዩ መሰናዷችን በሴቶች ጤና ላይ ያተኩራል። ዋሽንግተን ዲሲ ከመላው ዩናይትድ ስቴትስ ከፍ ያለ የጡት ካንሰር ህሙማን የሚገኙባት ከተማናት። ከነዚህ ውስጥም ከግማሽ በመቶ በላይ የሚሆኑቱ ጥቁር ሴቶች ናቸው። ጥቁር ሴቶች አስቀድመው በመድኃኒት ሊታገስ የማይችል ትሪፕል ኔጌቲቭ ለተሰኘ የካንሰር አይነት ተጋላጮች እንደሆኑ ጥናቶች ያመላክታሉ። በተጨማሪም ጥቁር ሴቶች ገና ከለጋ እድሜያቸው አንስቶ በሰውነታቸው ውስጥ የካንሰር እድገት ሊጀምር እንደሚችልም የሚገልጹ ባለሙያዎች አስቀድመው ሴቶቹ አመታዊ ምርመራዎችን እንዲያደርጉም ይመክራሉ። ፒቢኤስ የዜና ጣቢያ ያጠናቀረው ዘገባ እንደሚከተል ይቀርባል። ሚሸል ሃውኪንስ እና ልጇ መርሴዲስ በሀሳባቸው ውስጥ ያለው አንድ ነገር ብቻ ነው። ዓመታዊ የጡት ምርመራ። የኮቪድ-19 ወረርሽኝ ዓመታዊ የጡት ምርመራ ቀጠሮች እንዲጓተቱ አድርጓል። የ41 ዓመቷ መርሴዲስ የጡት ምርመራ ስታደርግ ዛሬ የመጀመሪያዋ ነው። ጓጉቻለው፣ ትንሽ ጨንቆኛል ግን ይሁን። ሁለቱ ሴቶች በዋሽንግተን ዲሲ ወረዳ ስምንት በሚገኘው ብረስት ኬር ዋሽንግተን ተቋም ነው ምርመራ የሚያደርጉት። ተቋሙ በዲሲ ዙሪያ ላሉና ከዝቅተኛ ማህበረሰብ ለተውጣጡ 93 ከመቶ የሚሆኑ ጥቁሮች ለሚገኙበት ማህበረሰብ ድጋፍ ይሰጣል። በርናርድ የተቋሙ ሹፌር ነው። አሁን ለጉዞ ዝግጁ ነን። በርናርድ በመላው ከተማዋ በሚሽከረከረው ተንቀሳቃሽ ማሞግራፊ ወይም የጡት መመርመሪያ ማሽን የተገጠመለትን መኪና ይዞ ይዞራል። ብረስት ኬር ዋሽንግተን ሴቶች እንዲመረመሩ ለማበረታታት ከሚጠቀምባቸው መንገዶች አንዱ ይሄ አቶቢስ ነው። ግዙፉ አቶቢስ ከ100 ሴቶች 343 የሚሆኑ ጥቁር ሴቶች በካንሰር ከሚሞቱባት ና የሴቶች የጡት ካንሰር ባየለባት የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ሲንቀሳቀስ ይውላል። ዛሬም ይሄ አቶቢስ በሰሜን ምስራቅ ዋሽንግተን ቀድሞ ሆስፒታል በነበረው አሁን የተሽከርካሪዎች ማቆሚያ ስፍራ ላይ ቆሞ አገልግሎት እየሰጠ ነው። ጥቁር ሴቶች በካንሰር የመያዝ እድላቸው ከፍተኛ እንደሆነ ባለሙያዎች ይናገራሉ። ገና በለጋ እድሜ በካንሰር የመያዝ እድላቸው ከፍተኛ ሲሆን የካንሰር ህዋሳቶቹም በአስከፊ ሁኔታ ሰውነታቸው ውስጥ ይሰራጫሉ። ምክንያቱ እስካሁን ድረስ ባይታወቅም አስቀድሞ መመርመር ግን ቁልፍ ነገር ነው። ይህም መሰል ተንቀሳቃሽ መኪና ለማህበረሰቡ እጅግ ጠቀሜታ አለው። በተለይም በወረርሽኝ ወቅት የተጠራቀሙ የምርመራ ወረፋዎች በእነዚህ አውቶቢሶች አማካኝነት ተቃለዋል። የ76 ዓመቷ ጆርጅ ስቴሪ በካንሰር ምርመራና ህክምና አንድ ዓመት ማለት ትልቅ ልዩነት ይፈጥራል ይላሉ ከሶስት ዓመት በፊት እንደ ጓደኛዬ የነበረችውን እህቴን አጥቻለሁ እሷና እኔ ሁሌ አብረን ነበር የምንመረመረው ልክ እንደ እኔ የእሷም ውጤት ጤነኛ ነበር የሚለው ምርመራ በድጋሚ ማድረግ በነበረባት ጊዜ ተመልሳ ስትሄድ ግን አራተኛ ደረጃ ላይ የደረሰ ካንሰር አለብሽ ተባለች ስለዚህ ካንሰሩ ሲያሰኘው ነው የሚታየው በአንድ ዓመት ጊዜ አሁን ደህና ነኝ የምትይበት ጊዜ የለም። አመታዊ የጡት ምርመራን ጊዜውን ጠብቀው እያደረጉም እንኳን በፍጥነት የሚሰራጭ ካንሰር ከተከሰተ አስከፊ ውጤት ይከተላል። እንደ ጥቁር አሜሪካዊ ለተለየ ካንሰር አይነት ተጋላጭ ነን። ካንሰሩ ትሪፕል ኔጌቲቭ ይሰኛል። ሬጂና ሃምፕተን የብረስት ኬር ዋሽንግተን አጋር መስራችና የቀዶ ጥገና ሐኪም ናቸው። ለሆርሞን ሕክምና ምላሽ የሚዘጥ ካንሰር አይደለም። ለሆርሞን ምላሽ የሚዘጥ ካንሰር ያለባቸው ሰዎች ለአንድ አምስት አመት ጊዜ የሚሆን የሆርሞን ሕክምና የወስዱና ለጡት ካንሰር ተጋላጭ የሚያደርጋቸው ነገሮች ይቀንሳሉ ነገር ግን ትሪፕል ኔጌቲቭ የተሰኘው የጡት ካንሰር አይነት ሲከሰት በቀዶ ጥገና፣ ጨረር እና ኪሞቴራፒ በመውሰድ ይታከማል። ይሁን እንጂ ትሪፕል ኔጌቲቭ የተሰኘው ካንሰር ለመከላከል የሚሆን ምንም ነገር የለም። ዶና ሄ ትሪፕል ኔጌቲቭ የተሰኘው የጡት ካንሰር የተገኘባት ባለፈው ግንቦት ወር ላይ ነበር። ለዶና ሊሰጣት የሚችል የሚዋጥ ምንም አይነት መድኃኒት የለም። ዶና ካንሰር ሲይዛት ገና 32 ዓመቷ ነበር። ሲጀምረኝ ደረቴ ላይ እብጠት ነበረብኝ። ልክ እንደ ማንኛውም ሰው ቁም ነገር አላልኩትም። 32 ዓመቴ ስለሆነ በዚህ ዕድሜ ካንሰር ይዘኛል ብዬ አላሰብኩም። ዶክተሬም አንቺ በካንሰር ለመያዝ ገና ልጅ ነሽ። እብጠቱ ሲስት ሊሆን ይችላል በማለት አልትራ ሳውንድ እንዳደርግ ነበር የላከኝ። ነገር ግን አልትራሳውንድ ያነሳኝ ቴክኒሻን ያየውን ነገር ስላልወደደው ከእብጠቱ ላይ ናሙና እንዲወሰድ አደረጉ። ያ ናሙና ነው ካንሰር እንዳለብኝ ያረጋገጠው። መጀመሪያ ላይ ምርመራ ሲደረግልኝ በጣም ፈርቼ ነበር። መሞት አልፈለግኩም ነበር ልጆቼንና ባለቤቴን ጥዬ መሄድ ባለመፈለጌ በጣም ፈርቼ ነበር። ዶና ለእብጠቷ በጊዜ ወደ ሕክምና ያልመጣችው አንድም በወረርሽኙ የተነሳ ሁለት ደግሞ ካለባት የኃላፊነት ጫናና ሐኪም ቤት መሄድ ከመፍራት ጋር የተያያዘ ነው። እንደ ጥቁር በባህላችን ሐኪሞችን እንፈራለን። መጥፎ ዜና ያስፈራናል። መጥፎ ነገር መስፋት አንፈልግም። ምክንያቱም ደግሞ እንዴት እንደምናልፈው ባለማወቃችን ነው። ሐኪም ጋር ትሄዳላችሁ። የጥርስ ህክምናም ጋር ልትሄዱ ትችላላችሁ። ነገር ግን ነገሮችን ገሸሽ ነው የሚያደርጉት። በተለይ ጥቁር ሴት እናቶች በቤታቸው ከልጆቻቸው ጋር ብዙ ነገሮችን ስለሚሸከሙ ቸል ይላሉ። መታመም አይችሉም። ሁሉ ነገር ሲያስተካክሉ እራሳቸውን ይዘነጉታል። ዶክተር ሬጅና ታዲያ ይህ በብዙ ጥቁር ሴቶች ዘንድ የተለመደ ምክንያት ነው ይላሉ። አብዛኞቹ ብቻቸውን ቤተሰብ የሚደግፉ የቤተሰብ አስተዳዳሪዎች ናቸው። ብዙ ስራዎች ሊሰሩ ይችላሉ። ስለዚህ ጤናቸው በዋናነት የሚያሳስባቸው ጉዳይ አይደለም። በቅድሚያ በዙሪያቸው ላሉ ሰዎች ነው ትኩረታቸውን የሚያደርጉት እንደ ሴት እኔም አንቺም በዙሪያችን ላሉ ሰዎች ቅድሚያ እንደምንሰጥ ከራሳችን ሕይወት በመነሳት ምስክር መሆን እንችላለን። ባለፈው ዓመት ዶና አራት ልጆቿን እያሳደገች የጨረርና የኪሞቴራፒ ሕክምናዎችን እየወሰደች እንዲሁም ደግሞ ሁለት ጡቶቿ ተቆርጦ በሕክምና አሳልፋለች። ሐኪሙ መጀመሪያ ላይ አንቺ በካንሰር ለመያዝ ገና ልጅ ነሽ፣ ምናልባትም ደግሞ ሲስት ሊሆን ይችላል ሲልሽ የነበረች ስሜት እንዴት ነበር? ሐኪሙ እንዲያ ማለቱ አሁን ካለፈ በኋላ ስታስቢው ችግር ነበረው። ለሐኪሞቹ የተሳሳተ ነገር ከነገራችሁ ራሷን ታውቋዋለች በማለት ይተዋችኋል። ነገር ግን ዝም ብለው ድጋፍ ማድረግ ነው ያለባቸው። ማለቴ አንቺ ወጣት ነሽ ካንሰር ሊይዝሽ አይችልም፣ የመሳሰሉትን ባይሉ ጥሩ ነው። ምክንያቱ ደግሞ በግልጽ እንደምታዩት ሊከሰት ይችላል። ነገሮች እንደሰው እድሜ፣ ዘርና የኑሮ ሁኔታ ቢለዩም በአሁን ሰዓት ያለው የጤና መመሪያ ግን ሴቶች እድሜያቸው ከ40 እስከ 50 ባለው እድሜ ውስጥ በየአመቱ ውጡታቸውን የመመርመር ልምድ እንዲያዳብሩ ይመክራል። ዶክተር ሬጅና ታዲያ ጥቁር ሴቶች ከዛም ቀደም ብለው ምርመራዎችን ቢጀምሩ ይመከራል ይላሉ። ጥቁር ሴቶች ሁሌም ከታች ናቸው ያሉት እነዚህ ካሉት የማህበረሰብ ክፍሎች ጋር ተባብረን ለመስራት መመሪያ ስለምንፈልግ በየማህበረሰቡ የተለየ ነገር ነው ያለው። ለምሳሌ በዚህ በእኔ ማህበረሰብ ውስጥ ያለው ባይዋ ግዛት ካለው ይለያል። እናትና ልጅ ሚሼል እና መርሴደስ ሀውኪን የጡት ካንሰር ምርመራ ማሞግራም እንዴት ቀላል እንደሆነ ሊያሳዩን ፈቃደኛ ናቸው። ይህ የስሪዲ ማሞግራም ማሽን በዚህኛው የከተማው ወገን ያለው ብቸኛው ማሽን ነው ሽን ከፍ አድርገሽ እዚህ ጋር ታሳርፊዋለሽ። ልጄን ይዤ ልጄን ዛሬ እዚህ መምጣቴ አብረን ይህንን ማድረጋችን በጣም ጥሩ ነገር ነው። መርሴድስ የጡት ምርመራው ምንም አይነት ህመም የለውም ትላለች። ህመም አልነበረብኝም እንደ እውነቱ ምንም አይነት ህመም አልነበረብኝም የሚመረምርሽ ሰው ምንም ርኅራሄ አያሳይሽም ጡትሽን ከፍ አድርገው በጣም በሚያም ሁኔታ ነው የሚጫኑት የሚሉ የሚያስፈራሩ ታሪኮችን ሰምቼ ነበር እናም ምርጥ ነበረች ምን እየሆነ እንዳለ እያስተማረች ነበር ምቾት እንዲሰማኝ አድርጋኛለች ያለፉትን ወራቶች በጡት ካንሰር ህክምና ያሳለፈችው ዶና ሄስ በቅርቡ የጨረር ህክምናዋ መጠናቀቁን አክብራለች። ያለፉትን ዘጠኝ ወራት እንዴት ዘለቀችው ለሚለው ጥያቄ ታዲያ ከእሷ ጋር አብሮ ጸጉሩን የተላጨው ሁሌም የሚደግፋት የተደራጋሯ ውሻዋ። የምሽቱ የመጨረሻው ዘገባችን ደግሞ ቴክኖሎጂ ነው። በአደገኛ ሁኔታዎች ውስጥ የሚሰሩ የህግ አስከባሪዎች ብቻ ይጠቀሟቸው የነበሩ ትናንሽና ርካሽ ከሰውነት ጋር የሚጣበቁ ካሜራዎች አሁን ላይ ለመደበኛ ዜጎችም ተደራሽ እንዲሆኑ ተደርገዋል ይለናል የጁሊት ቦ ዘገባ። ሀብታሙ ስዩም እንደሚከተል ያቀርበዋል። የዩናይትድ ስቴትስ ፍትህ መስሪያ ቤት በሰውነት ላይ የሚታሰሩ ካሜራዎች ብዙ ጊዜ የህግ አስከባሪዎችን ደህንነት ለማሻሻልና ከፍተኛ ጥረት ያላቸውን ማስረጃዎች ለመሰብሰብ ለጥቅም እንደሚውሉ ይገልጻል። አሁን መደበኛ ዜጎች አነስተኛና የተሻለ ተመጣጣኝ ዋጋ ያላቸውን መሰል መሳሪያዎች ለደህንነታቸው ሲሉ መግዛት መጠቀም ይችላሉ። የዚህ አንደኛው ምሳሌ ፎንካም የተሰኘው አነስተኛ በሰው ሰራሽ ልህቀና የታገዘ ታላቅ የደህንነት አጋር ስለመሆኑ የተነገረለት ካሜራ ነው። በልብስ ላይ በቀላሉ የሚጣበቁ ካሜራ ግለሰቡ ለአደጋ መጋለጡ በተሰማው ጊዜ ሁሉ ሊያበራው ይችላል። ቫውተር ኮኒንግስ የፎንካም መስራችና ካሜራውን ያበለጸገው የንድፍ ተቋምም ባለቤት ናቸው። ለምሳሌ በርካታ የአውቶቡስ ሹፌሮችና ሌሎች ለአደጋ የሚጋለጡ ሰዎች ከአልባሳት ጋር የሚጣበቁን ካሜራዎች ውድ በመሆናቸው ሳያገኟቸው ቆይተዋል። ለመሰል መሳሪያዎች አብሮ ሊዘረጋ የሚገባው መዋቅርም በጣም ውስብስብ ነው። እኛ ይህንን ውስብስብ ሁኔታ ለመቀነስ ተንቀሳቅሰናል። ፎንካም ተጠቃሚዎቹ አደጋ በሰማቸው ቅጽበት ካሜራውን በመጫን የቀጥታ ቀረጻ እንዲጀምሩ የሚያስችል መተግበሪያም አካተዋል። ሁኔታው ከተባባሰ ለሁለተኛ ጊዜ ቁልፉን ተጭነው ዝግጁ ወደ ሆነው የአደጋ ጊዜ ተጠሪ የማንቂያ ደውል ለመላክም ይችላሉ። የስልካችሁን ቴክኖሎጂ በመጠቀም በመጠኑ በጣም ትንሽና የበለጠ ተመጣጣኝ ልናል እንድናደርገው እየጣር እንገኛለን። የስልክ ማዕከላዊ መልእክት ማቀነባበሪያ ሲፒዩን በመጠቀም ከመደበኛ አናሳ ካሜራዎች በተሻለ በአብዛኛው የሰው ሰራሽ ልቀትን መሠረት ያደረጉ ካሜራዎችን መስራት እንችላለን። መደበኞቹ ካሜራዎች መሰል ቺፖችን በውስጣቸው አልያዙም። መሳሪያው ከአደጋ ጊዜ ተጠሪው ጋር የመረጃ ልውውጥ እንዲኖርም ያስችላል። በዚህ መሠረት የቀጥታ ቪዲዮ ስርጭትና የካሜራ ተጠቃሚውን መገኛ ስፍራ መረጃዎችን ያቀብላል። ፎንካም የቁጥጥር ማዕከሉ የቡድን ተጠቃሚዎች ያሉበትን ስፍራዎችን እንዲያውቁና የድረሱልን ጥሪዎችን እንዲመልሱም ያስችላል። ካሜራው ወንጀልን የማድረቅ ትልቅ አቅሙ የቪዲዮ ስርጭት ወደ መረጃ ቋት የሚያመራ መሆኑና ከቆይታ በኋላ ለማስረጃነት ከመዋሉ ይመነጫል። ለግዢ ዝግጅ የሆኑት ከሰውነት ጋር የሚታሰሩ ካሜራዎች ለተጠቃሚዎችና ለወዳጆቻቸው ተጨማሪ የደህንነት እርምጃዎችንና የአእምሮ ሰላምን ለመስጠት ያስችላሉ ተብለዋል። ስለነበረን ቆይታ እያመሰገንን የዕለቱ መሰናዶ እዚህ ላይ ተጠናቋል። ጤና ይስጥልን።